በጀርመን የዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ዋና ጸሐፊ ሴልሚን ካሊስካን የስደተኞች ቀውስ የሚለውን ቃል ካፋቸው ማውጣት ይከብዳቸዋል። በተደጋጋሚ ስለሚወራው የስደተኞች ቀውስ ጉዳይ መስማትም አይፈልጉም። ሴልሚን ይህንን ቃል አንቀበልም ሲሉ በማስረገጥ ይናገራሉ። እንደ ሴልሚን የሚታየው የስደተኞች ቀውስ ሳይሆን የኃላፊነትን የመወጣትና እርስ በርስ መረዳዳት ያለመቻል ቀውስ ነው። ሴልሚን በሰጡት አንድ ጋዜጣዊ መግለጫ ህዝብን ለስደት የዳረገው የሰብአዊ መብት ጥሰት ያለምንም ቅድመ ሁኔታ መቆም ይኖርበታል። ዓለም አቀፉ የሰብአዊ መብት ተቆርቋሪ ድርጅት አምነስቲ ኢንተርናሽናል ጀርመን እያደረገችው ስላለው የሰብአዊ ጉዳዮች እንቅስቃሴ አወንታዊ ሲል በደረጃ አስቀምጦታል። ይህ ጉዳይ ሊሳካ የቻለው ምንም እንኳ በአስተዳደር ላይ ቀውስ ቢኖርም፣ በአብዛኛው በማህበረሰቡ ከፍተኛ ገዛ ጥረትና ዝግጁነት ነው ሲሉ በጀርመን የድርጅቱ ዋና ጸሐፊ የጀርመንን ህዝብ ያወድሳሉ። ጀርመን እጅግ ብዙ ጥረትና እንቅስቃሴ እያደረገች ነው። በርካታ ህዝብን ከተቀበሉት በጣም ጥቂት ሀገራት መካከል አንደኛዋ ጀርመን ናት። በሌላ በኩል ወደ አውሮጳ ሰው እንዳይገባ አውሮጳ ዙሪያ ድንበር እንዲታጠር ጀርመን በመሞከሯ ቅሬታና ትችት አለን። በሌላ በኩል በመንግስት በኩል እየተደረገ ያለው ጥረት የአውሮጳን የድንበር መዝጋት እና ወደ አውሮጳ በገቡት ስደተኞች ላይ ሁኔታዎችን የማጠጠር ተግባር መታየቱን ሴልሚን ይገልጻሉ። በቅርቡ ለስደተኞች በሚሰጠው ገንዘብ ህግን በማክበድ እንዲሁም ስደተኞቹ በሚሸጋገሩበት ሀገር ማለት ትራንዚትና የመ የመጡበትን ሀገር በተመለከተ የወጣውን ህግ የዓለም አቀፉ የሰብአዊ መብት ተቆርቋሪ ድርጅት ዋና ጸሐፊ ሴልሚን ካሊስካን ትችት ሰንዝረዋል። ዋና ጸሐፊዋ መደረግ የማይገባው ነገር ብለው ከሚጠቅሱት መካከል ከግብጽ፣ ከኤርትራ እንዲሁም ከሱዳን ጋር የተደረገው የጋራ ትብብር ስራ ተጠቃሽ ነው። እነዚህ ሀገራት ናቸው የሰብአዊ መብትን በመርገጥ ህዝብ እንዲሰደድ ምክንያት የሆኑት። ይህ ችግር የሚሸከሙት ደግሞ ስደተኞቹ ናቸው። አንዷ ምሳሌ ሀገር ደግሞ ኤርትራ ናት። ባህርን ተሻግረው ወደ አውሮፓ ከገቡ በርካታ ስደተኞች መካከል በብዛት ሶስተኛውን ደረጃ የያዙት ኤርትራውያን ስደተኞች ናቸው። እንደ ሰብአዊ መብት ተከራካሪ ድርጅቶች የእርስ በርስ ጦርነት በሚታይባቸው ሀገራት፣ በተለይ ደግሞ በሶሪያ አስቸኳይ እርዳታ ያስፈልጋል ከአራት ሚሊዮን በላይ ሶሪያውያን በኢራቅ፣ በዮርዳኖስ፣ ሊባኖስ፣ ግብጽና ቱርክ ከለላ አግኝተዋል። እንዲያም ሆኖ በአሁኑ ጊዜ እነዚህ ሀገራት ስደተኞችን የመቀበል አቅም የላቸውም። በአሁኑ ሰዓት የሶሪያ አዋሳኝ ሀገራት በሙሉ ከሶሪያ የሚያዋስናቸውን ድንበሮቻቸውን ሁሉ ዘግተዋል ሲሉ ስለ ስደተኞች ጉዳይ ለዓለም አቀፉ የሰብአዊ መብት ጉዳዮች ተከራካሪ ድርጅት የሚዘግቡት ካሩኒሳ ዳላ ትችት ያሰማሉ። የሶሪያ አጎራባች ሀገሮች በሙሉ ማለት ይቻላል በአሁኑ ሰዓት ከሶሪያ ጋር ያላቸውን ድንበሮቻቸውን ሁሉ ዘግተዋል። በአሁኑ ጊዜ በዮርዳኖስ ድንበር ላይ ወደ 12 ሺህ የሚሆን ህዝብ ይገኛል። እነዚህ ሰዎች ወዴትም መሄድ አይችሉም። ሁኔታው በጣም ከባድ ነው። ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት በእነዚህ አገራት እስከሚቀጥለው የጎርጎሮሳውያን ዓመት መጨረሻ አስር በመቶ የሚሆኑት ተገን ጠያቂዎች የመኖሪያ ቤት እንዲያገኙ ጥሪ አቅርቧል። ድርጅቱ በተለይ ሴቶች፣ ህጻናት፣ ህመምተኞችና ግፍ መከራ የደረሰባቸው ሰዎች ይህ እድል በቅድሚያ እንዲደርሳቸው ነው ጥሪ ያቀረበው። እስካሁን ለ160 ስደተኞች ነው የመኖሪያ ቦታ እንዳለ ይፋ መደረጉ የተነገረው። እንዲያም ሆኖ በእነዚህ መጠለያ ጣቢያዎች እርዳታው በቂ ባለመሆኑ ህጻናት ለከባድ ስራ ተዳርገዋል። ይህ ደግሞ ህጻናት፣ ሴቶች ቶሎ ወደ ትዳር አለም እንዲገቡ ይዳርጋል። መጠለያ ጣቢያ ውስጥ ከሚገኙት ህጻናት መካከል ደግሞ ወደ ትምህርት ቤት የሚሄዱት ገሚሱ ብቻ ናቸው። በዚህ ምክንያትም ምንም እንኳ ሶሪያ ውስጥ መረጋጋትና ደህንነት ባይኖርም አብዛኞቹ ስደተኞች ወደ ሶሪያ መመለስን ይሻሉ፣ አሊያም ህይወታቸውን ሸጠው ወደ አውሮጳ የሚገቡበትን መንገድ ይፈልጋሉ።